አቶ ገለታው ዘለቀ የባልደራስ ለእውነተኛ ዲሞክራሲ ጽህፈት ቤት ኃላፊ በዛሬው ዕለት አራቱ ተከሳሾች የባልደራስ መሪውን አቶ እስክንድርን ጨምሮ በሳቸው ፋይል ያሉ ተከሳሽ እስክንድር ነጋ፣ ተከሳሽ ስንታየው ቸኮል፣ ተከሳሽ ቀለብ ስዩም፣ ተከሳሽ አስካለ ደምሌ አራቱ በአንድ ፋይል ተከሳሽ የሆኑ የባልደራስ ባልደረቦች በዛሬው ዕለት በአስቸኳይ ለከፍተኛ ፍርድ ቤት ፕሬዚደንት ጉዳያቸው እንዲታይ ማመልከቻ አስገብተዋል። ይህንን ማመልከቻ ለማስገባት ግድ የተሰኙት ለምንድን ነው? አመሰግናለሁ። በመጀመሪያ ስለዚህ ስለሰጠኸኝ እድል ስለዚህ ስለ እስክንድር ጉዳይ እንድናገር አቤቱታውን ያስገቡት ጥቅምት አስራ ሁለት ቀን ፍርድ ቤት ቀጠሮ ነበራቸው። ባለፈው ና እና በዛ ቀጠሮ ላይ ለፍርድ ቤቱ አቤቱታ አቅርበው ነበረ። አንደኛ የተከሰስንበት ክስ ፖለቲካዊ ይዘት ያለው ነው። የፖለቲካ ዲዚዛ አባላት ነን። ምርጫው እየተቃረበ ስለመጣ ከዛ ጋር በተያያዘ ይሄ ታስተርን ሰዎች ነን። ከዛ የተነሳ ፍትህ በፍጥነት ሊሰጠን ይገባናል። ይሄ ምርጫውም እየተቃረበ ስለሆነ ጣጣኝ ፍትህ ያስፈልገናል። ከዚህ በፊት በአስራ ዘጠኝ ዘጠና ስምንት አመተ ምህረት በና ኢንጂነር ሀይሉ ሻውል ክስ ጊዜ ታስታውስ እንደሆነ ልዩ ችሎት ተቋቁሞ ነበረ። እንግዲህ እነዚህ ህዝብ ፊገር ስለሆነ ፖለቲካል ፊገር ስለሆነ ህዝብም ስለሚጠብቃቸው ፍቱም ስለሚጠብቅ ለህዝቡም ሲባል መቋቋም ነበረበት እና እንደ ልዩ ችሎት ተቋቁሞ አይቶ ነበረ። እነሱም እነስክንድር የሚጠይቁት እንደዚያ አይነት ልዩ ችሎት የእኛን የሚከታተል ያስፈልጋል። ቀጠሮውን በዛ ነው ረጅም ጊዜ እንግዲህ አሁን ጥቅምዳታ ሁለት በነበረው ላይ የተቀጠሩት ና አንድ ወር ከሀያ ቀን ነው አንድ ወር ከሀያ ቀን ግን ሰው አይቀጠር፣ ፍርድ ነው የሚሆነው። አንድ ወር ከሀያ ቀን የታሰረ ሰው ፍርድ ሁለት ወር ፍርድ የሚሰጡበት ነው። እና በአጠቃላይ ይህን አብዮቱ ታ ሲያቀርቡ ፍርድ ቤት በችሎቱ ላይ ሲያቀርቡ ችሎቱ ከአቅሙ በላይ ነው ይሄ እና ለሚመለከታቸው ከበላይ አካላት አቅርቡ የሚል አቅጣጫ ያሳያቸው። በዛ መሰረት ይህንን ደብዳቤ እንግዲህ ለሁለቱ ፕሬዚደንቶች በፍርድ ቤት ለወይዘሮ ማዛ እና ለፌዴራል ለከፍተኛ ፍርድ ቤት ፕሬዚደንት ለአቶ ብርሃነ መስቀል ነው የጻፉት ማለት ነው። እነዚህ አራት ተከሳሾች በአቶ እስክንድር ነጋ ፋይል ውስጥ ያሉት ጉዳያቸው ሁለቱ ፕሬዚደንቶች በዛሬው ዕለት ስለተጻፈ ደርሷል፣ ገብቷል። ፕሬዚደንቶቹንስ ለማናገር እድል ገጥሞታ ደርሶ ትናንትና ሁለት ነበር እስክንድርን የጠየኩትና እንግዲህ ይህንን አቤቱታ እንደሰጠኝ በር የሄድኩት ወደ ጠቅላይ ፍርድ ቤት ፕሬዚደንት ምስረት ቤት ነው፣ ወደ ወደማ ማለት ነው። እሳቸው ጋራ ይህን አቤቱታ ሳስገባ ሰዓቱ እያለቀ ነው፣ ሊወጡ ነው ከስራ እና ሊያናግሩ አይችሉም። ነገር ግን ማስገባት ትችላለህ ብላኝ ፀሐፊያቸው አስገብቻ ነው። የሆነ ሆኖ ግን ነገም ከነገወዲያም ዛሬም ቢሆን እንደገና እሳቸውን ለማነጋገር መሞከር አይቀርም። ሁለተኛው ለፌዴራል ከፍተኛ ፍርድ ቤት ፕሬዚደንቱ ነው እንድናስገባ እስክንድር የጠየቀኝ። ለዛሬ እሳቸው ጋራ ነበርኩኝ፣ ቢሯቸው ገብቼ። አቶ ብርሃነ መስቀል ይባላሉ፣ እንደሚታወቀው የከፍተኛው ፍርድ ቤት ፕሬዚደንት ናቸው። ለእሳቸው በእጅ ነው የሰጠው ላይ ሰጠኋቸው ይህንን ማመልከቻ ከጠቅላይ ፍርድ ቤቱ ምን አይነት ውሳኔዎችን ነው የምጠብቁት? የእነ እስክንድር ነጋስ ከስር በፍጥነት ፍትሕ አግኝተው የመውጣቱ ጉዳይ ምን ያህል ስኬታማ ሊሆን ይችላል የሚል ተስፋ አለ በእናንተም ሆነ በተከሳሹ ዘንድ? ፖለቲካዊ ነው። ፖለቲካዊ የሆነ ስርዓት ነው ከመነሻው። ይቻ ሀገር ርዳታ ሆነ የዘር ማጥፋት ወንጀል የሚካሄድባት ናት። በየ አካባቢው እያን ያን የዘር ማጥፋት ወንጀል ተፈጽሞ የዘር ማጥፋት ወንጀል የፈጸሙ ሰዎች ፍርድ ቤት ቀርበው ሲፈረድባቸው የማይታይባት አገር ናት። ምንድነው የምንጠብቀው? ስም ኢትዮጵያ በአሁኑ ሰዓት ከፍተኛ የሆነ የዘር ማጥፋት ወንጀል በየሳምንቱ በየቀኑ የሚፈጸሙባት ሀገር ናት። እንደዚህ ዘር ማጥፋት ወይም ወንጀል የሚፈጽሙ ሰዎች ገዳዮቹ፣ የታጠቁት፣ አስተባባሪዎች፣ በአጠቃላይ ባለስልጣናት፣ ከዚህ ከዘር ማጥፋቱ ጋር ግንኙነት ያላቸው ሰዎች ፍርድ ቤት ቀርበው ህዝቡ ፍትህ ሲያይ አናይ። እንዲህ አይነት ክሱ ሲመሰረት አናይ። ነገር ግን እስክንድር ከዚህ በፊት ጀኖሳይድ በሀገራችን ውስጥ አስጊ ሆነዋል፣ ምልክቶች እየታዩ ያለ እንግዲህ ምልክቶች ታይኝ የሚለውን ሰው በአሸባሪ ከሶ

ይህንን አሁን በተለያዩ ሚዲያዎች እንዲተላለፍ ይህን እስክንድርና ቢሆንሲታ ህዝቡ አይቶ እንዲፈርድ። ብዙ ጊዜ እስክንድር የሚለው አንድ ጥሩ ነገር አለ ሚኒን የሚዳኝ ህዝብ ነው የኢትዮጵያ ህዝብ ነው ይላል እና የኢትዮጵያ ህዝብ ይዳኛል ብለን ነው የምናምለው። እና በዚህ ሰዓት ብዙ ወንጀል በሚፈጸምበት ሀገር እነዚህ ሰላማዊ ሰዎች ምር ቤት በእንደዚህ አይነት ቀጠሮ አንድ ወር ከሀያ ቀን እየተሰጠ የሚጉላሉበት ሁኔታ ሊፈጠር አይገባም። በኢትዮጵያ ህዝብ አንድ ሊገባል የሚል ቋም ነው ያንን ተስፋችን እንግዲህ ከእግዚአብሔር በታች የኢትዮጵያን ህዝብ ነው። እነ እስክንድር እንደገለጹት ከእስር ቤት ወጥተው እንደገና ሰላማዊ በሆነ መንገድ በቅርቡ ለሚካሄደው ምርጫ ላይ ተሳትፎ ለማድረግ ፈቃደኝነታቸውንም ሆነ ዝግጁነታቸውን አስታውቀዋል። በተደጋጋሚ የባልደራስ ለእውነተኛ ዲሞክራሲ ከነ እስክንድር ጋር ሆኖ በምርጫው ላይ ለመሳተፍ ምን አይነት እቅዶችን ይዟል? ካሁኑ ያስእውን ይሆናል ብላችሁ ታስባላችሁ? በወቅቱ ደርሰው በምርጫ መቻው ላይ ተሳትፈው ባልደራስ የሚሻውን ውጤት ለማስገኘት በወቅቱ ይደርሳሉ የሚል ተስፋ አለ። እኛ እንግዲህ የመጀመሪያው ስራ የመንግስት ኢንቴንሽን ያ ነው የምናምነው የመንግስት ኢንቴንሽን በተለይ ነስንብን እናገኝ እነቀለብ በአጠቃላይ ፓርቲ ካራ ሆነው በሚመጣው ምርጫ ላይ ተሳታፊ እንዳይሆን፣ ተቀናቃኝ እንዳይሆን በጣም ከፍተኛ ስጋት አለባቸው እና ከዛ አንጻር አትሊስት መሪዎችን አስረን ማዳከም አለብን፣ የሚል የሆነ ቀውጢ ሰዓት ፈልገን አስረን እናዳክመን ፓርቲ የሚል ካልኩሌሽን እንደሆነ በደንብ እናውቃለን። እና ግን ዋናው ነገር ቅድም ያልኩት ነገር ነው። እና ከግዚአብሔር በታች የኢትዮጵያን ሕዝብ ተስፋ እናደርጋለን። የኢትዮጵያ ሕዝብ ለእውነተኛ ለውጥ መታገል መቻላለን። ጽሁ መሪዎች ሲታገሉ ለምን? ሲታሰሩ ለምን ታሰሩ? ሰው ሀሳቡን ገልጾ እስርቤት ሲገባ ለምንድን ነው ሰው በነጻነት ሀሳቡን ገ ሲገልጽ እስርቤት ሚገባው የሚል ጥያቄ መጠየቅ አለበት። ህዝቡ በተለያየ መንገድ ሰላማዊ ትግል ማድረግ መቻል አለብን። በዛ ትግል ለምርጫ እንበቃለን ብለን ነው የምናምነው። እንግዲህ አሁን ምርጫ ባልጠራት ብቻውን አይደለም እንደምታውቀው፣ ካሳ መረ ሚገባው ከነያድ ጋር ቅንጅት ይፈጥረናል። ስለዚህ ውድድራችን አዲስ አበባ ላይ ብቻ ሳይሆን በመላው ኢትዮጵያ ነው እና በመላው ኢትዮጵያ የምንወዳደርበት አላማችን ደግሞ አብላጫ የፌዴራሉ መቀመጫ በማግኘት መንግስት መስርተን መዋቅራዊ የሆነ የሀገሪቱን ችግር የአዲስ አበባ ነው ችግር መስታት እንደብን የሚል ራዕይ ነው እስክንድር ያልናቸው ይህን ራዕይ ነው ለማሰር የተሞከረው። በዚህ ሰዓት እና ግፊታችን እንግዲህ ዋናው ትግላችን ሰላማዊ ትግላችን እነዚህ ሰዎች አስቸኳይ ተፈተው ሰላማዊ ትግላቸውን እንዲቀጥሉ ምርጫም ላይ ደግሞ በነፃነት በነፃነት መወዳደር እንደምችል ነው። አቶ ገለታው ዘለቀ የባልደራ ስለ እውነተኛ ዲሞክራሲ ጽህፈት ቤት ኃላፊ ስለ ቃለምልልሱ እናመሰግናለን።